በቅድሚያ አመሰግናለሁ፣ አቶ ንጉሱ ጥላሁን የጠቅላይ ሚኒስትር ጽህፈት ቤት የፕሬስ ሰክረታሪያት ኃላፊ። ጠቅላይ ሚኒስትር አብይ አህመድ ከኤርትራ፣ ከኬንያ እንዲሁም ከደቡብ ሱዳን መሪዎች ጋር ተወያይተዋል። ባለፉት ቀናት ውይይቶቻቸው የኢኮኖሚ ትስስር፣ ሰላምን እንዲሁም መሰረተ ልማትን እንደሚመለከት ጽህፈት ቤታችሁ በትዊተር ይፋ ባደረገው መረጃ ላይ ተመልክተናል። ከዚህ በፊት ያልነበረ ሊባል የሚችል አዲሱ ነጥብ ምን ይሆን በውይይታቸው? እንግዲህ በመጀመሪያ ደረጃ በመሪዎቹ ግንኙነት ቀደም ብሎ የተጀመረ ነው። ጠቅላይ ሚኒስትር አብይ አህመድ ወደ ኃላፊነት ከመጡ እና በኢትዮጵያ የለውጥ ሂደት ከተጀመረ ወዲህ በሀገራቱ መካከል አንድነትን መፍጠር እና በተለይም ግጭት በሚስተዋልባቸው መራራቅ በሰፋባቸው ሀገራትን መካከል እርቀ ሰላም እንዲወርድ ማድረግ እና የህዝብ ለህዝብ ግንኙነትን በማጠናከር ሰላማዊ ሁኔታ እንዲሰፍን በማድረግ የተጀመረው ስራ ወደ ቀጠናዊና የሁለትዮሽና የሶስትዮሽ ትስስር የአፍሪካ ቀንድንም ለማስተሳሰር ያለመ ነው። ከዛም አልፎ የአፍሪካ ቀንድ ሀገራት ለመላው አፍሪካም ለመላው ዓለምም በሰላምና በአንድነት በአብሮነት ማበርከት የሚችሉትን አስተዋጽኦ እንዲያበረክቱ ለማድረግ የተጀመረ ጅምር ነው። ይሄ ጅምር በአንድ ጊዜ የሚቋጭ አይደለም፣ በአንድ ፍሬ የሚያፈራ አይደለም። በዚህ ምክንያት ተከታታይ ግንኙነቶች ያስፈልጋሉ። ይሄው ቀጣይ ሂደት ነው እየተካሄደ። ይሁን እንጂ በሂደቱ ደግሞ አዳዲስም ለየት ያሉ የበለጠ መቀራረብና አንድነትን ሊያመጡ ሰላምና ኅብረትን ሊያሰፍኑ የሚችሉ ስራዎች እየተሰሩ ነው የመጣው። በዚህም ምክንያት ኬንያ ፕሬዚደንት ወደዚህ ይዘው የመጡት ከመቶ በላይ የቢዝነስ ሰዎችን ነው ሁለቱን ሀገራት በንግድና በኢኮኖሚ ለማስተሳሰር ኢንቨስተሮች በኢትዮጵያ መጥተው ኢንቨስት እንዲያደረጉ በልዩ ልዩ የኢኮኖሚ ስራዎችና የንግድ ትስስሮች እንዲተሳሰሩ የጎለበተ ግንኙነት እንዲኖር የሚያደርግ ነው። ይህ አንድ ምዕራፍ ወደፊት የተራመደ ነው። በዚህ ሂደትም የኬንያው ፕሬዚደንት ውሁሩ ኬንያታ የሀዋሳን ፓርክ ጎብኝተዋል የኢንዱስትሪ ፓርክ በኢትዮጵያ ያለውን የኢንቨስትመንት ሁኔታ ተመልክተዋል። ልምድ የሚወሰድበትንም በጋራ በሚሰራበት ጉዳይ ላይም በኤክስፖርትም ብሱሩ መጎልበት እንዳለበት አይተዋል። ይህ አንድ ሌላ ምዕራፍ ነው። ሌሎች የኢንቨስትመንት ቦታዎችንም እንደዚህ አርባ ምንጭም በተለያዩ አካባቢ ሲዞሩ ተመልክተዋል። ይህም ወደፊት የተራመደ ግንኙነት ነው። ሌላው የቀጠናውን አንድነትና ህብረት በማጎልበት የጋራ መሰረተ ልማትን በማልማት ለመጠቀም የሚቻልበትን መንገድ ላይም ተወያይተዋል። ከዛው በተመሳሳይ ሁኔታ ከኤርትራም ጋር ከደቡብ ሱዳን ጋርም ተመሳሳይ ውይይቶች አድርገዋል። በአብዛኛውም በሰላም ላይ ያተኮሩ ከሱዳን አኳያ ደቡብ ሱዳን ኃይሎች መካከል ያለውን መራራቅና የሰላም እጦት ለመፍታትና ወደ ጠነከረ ደረጃ ለማድረስ የአጎራባች ሀገራት በተለይም የኢትዮጵያ ሚና ከፍተኛ መሆኑ ይታወቃል። በዚህ ላይ ውይይት ተደርጓል። ከዛም ባሻገር ከኤርትራ ጋራ የነበረው ግንኙነት እንዲቀጥል ወደ ሌላ ምዕራፍ እንዲሸጋገር ውይይት ተደርጓል። ከዛም ባሻገር በኤርትራም የተዘማምሩ የልማት ስራዎችን በመጎብኘት የምንተጋገዝበትና የምንደጋገፍበት ትስስሩ የሚጠናከርበት ነው። ከዚህ በተጨማሪ በዛሬው ዕለት የሶማሌ ሪፐብሊኩ ፕሬዚደንት የአንድ ቀን ይፋዊ ጉብኝት አድርገዋል። ከታቸው ጋራም ከሌሎች ሀገራት ጋር የተጀመረው ውይይት በሚጠናከርበት ሁኔታ ላይ እና በተለይም ደግሞ በኬንያና በሶማሊያም መካከል ሰላማዊ ሁኔታ እንዲፈጠር የሚያደርጉ ውይይቶች ተካሂደዋል። ከዛም ባሻገር የሶማሌ እና በኢትዮጵያ የሰላም ሁኔታ ላይ የጋራ ችግር ስላለ የጋራ ጥቅምም ስላለ ጥቅሙንም ጉዳትንም በተናጠል መቅመስ አይቻልም እና በተሳሰረና ሕብረት በፈጠረ ሁኔታ ለመንቀሳቀስ የቀጠናውን ሰላምን ለማስጠበቅ ሰፊ እና ረዘም ያለ ውይይት ተደርጓል። በአጠቃላይ የተናጠል ሀገሮቹን ሰላም ብቻ ሳይሆን አጎራባች ሀገሮች በወደብም በመሰረተ ልማትም በሰላምም በሕዝብ ለሕዝብ ግንኙነትም በኢንቨስትመንትና ንግድም በሚተፋፈሩበት ሁኔታ ላይ ነው። አጠቃላይ ከአራቱ ሀገራት መሪዎች ጋር የዛሬውን ጨምሮ ክቡር ጠቅላይ ሚኒስትሩ ያደረጓቸው ውይይቶች ማለት ነው። መልካም። ጠቅላይ ሚኒስትሩ ከደቡብ ሱዳን የአንድ ቀን ቆይታቸው በኋላ በሱዳን ሱዳን ካርቱምም ሌላ ጉብኝት ያደርጋሉ ተብሎ መሰረዙ ተሰምቷል። ለምን ይሆን? በፕሮግራም ውስጥ ስለመካተቱ መረጃ የለም። በፕሮግራም አልተካተተም የተያዘ በፕሮግራም ነው፣ በፕሮግራሙ ነው ሄዱት፣ እንጂ ከፕሮግራሙ የተፈረገ ፕሮግራም የለም። ካሳለፍነው ሳምንት መጨረሻ አንስቶ እንግዲህ እንደሚያዩት ጠቅላይ ሚኒስትር አብይ በአፍሪካ ቀንድ በሚገኙ ጎረቤት ሀገራት ተከታታይ ጉብኝት በማድረግ ተጠምደዋል እና በዚህ ወቅት እንዲህ ያለ፣ ያለ ፋታ ጉብኝት ለማድረግ ያስፈለገበት የተለየ ምክንያት ይኖር ይሆን? እንግዲህ በሀገራቱ መካከል ያለው ግንኙነት ወደ ላቀ ደረጃ እንዲገር እና በባለፈው ጊዜ በክቡር ጠቅላይ ሚኒስትሩ አነሳሽነት የቀጠናውን ሰላም ለማረጋገጥና ሕዝቦችን ለማቀራረብ ከጀመረው ጅምር ቀጣይ ምዕራፍ ነው። ይህም ምዕራፍ የሚጠናክርበት በቅድ የተያዘ እውነት ነው። እንግዲህ ይሄ ፍላጊ በሆነበት ጊዜ ግንኙነት እየተፈጠረ በተናጠልም በጋራ ነው በተሳካና በሰመረ ሁኔታ ውይይት እንዲሄድ እንደዚህ የተቀናጀ አካሄድ መሄድ ስለሚያስፈልግ በዚህ መልክ ነው የሄደው። አቶ ንጉሱ ጥላሁን የጠቅላይ ሚኒስትር ጽህፈት ቤት ፕሬስ ሴክሬታሪያት ኃላፊ በጣም አመሰግናለሁ፣ ለጊዜውም ለማብራሪያውም። እግዜር ይስጥልኝ። አመሰግናለሁ።